ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት በቅርቡ በጃል መጽሔት ላይ ፖለቲካል ኤንድ ሶሽዮ ኢኮኖሚክ ስፔክታክል ኦፍ ደሴ በሚል ርዕስ ድህረ ሰገሌ ጦርነት የወሎ ክፍለ ሀገር መዲና ደሴን አስመልክተው ጥናታዊ ጽሁፎን ለህትመት ታብቅተዋል። ወሎ ወይም ደሴ ሲነሳ በዘፈኑም ዓለም እንደዚሁ ስሟ ገኖ ይነሳል። በኢትዮጵያም የሙዚቃ ቅኝት ውስጥ እነ ባቲ እና አምባሰል ሁሉ ከዛ የሚቀዱ ናቸው። ሙዚቃውም ዓለም ባሻገር በትምህርት ዘርፍ የወይዘሮ ስህን ትምህርት ቤት ቤተጌ መነን እናት ስም የሚጠራው እንደዚሁም ትንሽም ቢሆን ቁጥሩ በርግጥ ከፍተኛ ገናን ስም የነበረው እንደዚሁ በትራንስፖርት ዘርፍ የወሎ ፈረስ አለ። እነዚህ መለያ የነበሩት ድሮ በአሁኑ ወቅት በምን መልኩ ነው የሚታሰቡት? የትምህርት ቤቱም ሆነ ወይዘሮ ስህን ትምህርት ቤት ወይም እነወሎ ፈረስ የመሳሰሉት ምን አይነት ትውስታ በማህበረሰብ ውስጥ ወይም በደሴት ታሪክ ውስጥ ምን አይነት ስፍራዎች አሏቸው? ናቸው ወሎ የሚያስታውስ በተለይ ደሴን የሚያስታውስ ሰው ወሎ ፈረሱን ያስታውሳል። አንድ ትልቁ ነጥ ምንድ መሰለ ከሱ ጋር ተያያዘው ኢትዮጵያ ውስጥ የአክሲዮን ስራ የሚባል ነገር ብዙ አልተለመደም፣ አይታወቅም። ኢትዮጵያ ውስጥ ነው የምናወራው። አንድ የነበረው በአክሲዮን አይነት ሁኔታ ተቋቁሞ የነበረው በዚህ በልዑላን መሳፍንቱ እና የቤተመንግስት ሰዎቹ የተቋቁሞ የነበረው የአንበሳ አክሲዮን ማህበር የሚባለው ወይም አንበሳ ትራንስፖርት የሚባለው ብቻ ነበር የነበረው ሀገር ይችላል። ትራንስፖርት በተለይ ክፍለ ሀገር ክፍለ ሀገር አውቶቡስ የለም። ድሮም ይዘውት የነበሩ ጣሊያኖች ናቸው። በኋላ የሚቀጥለው ሰሩ የነበሩት እነሱ ነበሩ። በእርግጥ እነሱ ከአስመራ አዲስ አበባ ድረስ የሚሄድ ሙከራ አድርገዋል። አስፋልቱ እስከሰራ ጊዜ ድረስ ይሄዱበት ነበር፣ ይጓዙበት ነበር፣ ያጓጉዙ ነበር። በኋላ መኪኖቻቸው እነዚህ ትሬንታዎቹ ምናምኖቹ ወደ ህዝብ እንትንነት ተቀይረው ሁሉ ወደ ትራንስፖርት አገልግሎት ብሎ ነበር ለረጅም ጊዜ ሁሉ እዚ አሁን በሲ ላይ አማን ወሎ ላይ በጣም አስቸጋሪ የሆኑ ወረዳዎችን ዋርላ ድላንት አይነት የመሰሉትና ምናምን ቦታዎች እና ቦረናና ምናምን ሲገቡ የነበሩ ነቢቦ የሚባሉ በጣም አደገኛ የሆኑ የጣሊያን መኪኖች ሞዲፊኬሽን እና እንደውም ፎቶቸው ከተገኘ ፎቶቸውን ብናገኘው አለ ይገኛል። ብትመለከታቸው የሚገርሙ ናቸው። በጣም ከፍት ያሉ መኪኖች ናቸው፣ ግን የማይሄዱት ዳገት አልነበረም። እነሱ ነበሩ ለረጅም ጊዜ ሲያገለግሉት የነበሩት። በኋላ አሁን አሁን አሁን አይናችን እያየደርግ ሲመጣና ምናምን ጊዜ ድረስ ባሉት ዘመናት ሁሉ ይሰሩ የነበሩት እነሱና እነሱ ልጆች የነበሩ እነዚህን የትራንስፖርት መኪኖች የጣሊያን መኪኖች ናቸው። ፊያቶች ናቸው ግን በጣም በጣም ጉልበት የነበራቸው እና ዳገት የመውጣት እና ሰውን የማዳረስ ሸቀጥ የማድረስ በትሬንታቸውም ደግሞ የገበያ እቃውን እየወሰዱ ሲያደርጉ የነበረው በኋላ ግን አሁን እንዳልከኝ ወሎ ፈረስን የሚያቋቋሙት የሚገርም ነገር ወሎ ውስጥ የነበሩ ነጋዴዎችን አንዳንዶቹ በሶስት አራት ክልል ላይ ነው የሚሰማሩት፣ በአንድ ብቻ አልነበረም። በተሰማሩበት ቦታ ላይ ሆነው ደግሞ ሌላ ስራ ያስተባብራሉ። በተለይ አሁን ወሎ ፈረስን ስታነሳ በጣም ብዙ ሰው ነው አባል የነበረው። ከአንድ ሺህ ያላነሰ ባለ አክሲዮን እንደነበረ በዛ ዘመን ነው ማሰብ ገበ ነው። እኔም አባት እርግጠኛ ነኝ የወሎ ፈረስ የሚል መጽሔት በሚታተፍበት እና መታዊ ሪፖርት በሚደረግበት ነገር ላይ ቤት ይዞ ሲመጣ በልጅነት ያስታውሳለሁ። ቅርብ ጊዜ ፈልገው ፈልገው የተቀመጠበት አደራረግ የማይረባ ስለሆነ ማግኘት አልቻልኩም እንጂ አይቼዋለሁ። የአክሲዮን መጠኑን ምን ያህል እንደሆነ የዛን ጊዜ በቃ አስር ብርና አንድ መቶ ብር በጣም ትልቅ ቦታ ነበረው። የአንድ መቶ ብር አክሲዮን አለው ማለት ነው። የአንድ ሺ ብር ያለው በጣም ትልቅ ሰው እንዲህ አይነት ተደርጎ ለመጀመሪያ ጊዜ በአገሪቱ ነው እያወራ ያለው ካልተሰጡ በስተቀር የሚከራከረኝም ካለ ምናልባት መምጣት ይችላል። በአገሪቱ ለመጀመሪያ ጊዜ በአክሲዮን ተቋቁሞ የትራንስፖርት ድርጅት ያቋቋመ የወሎ ፈረስ በቃ በአገሪቱ እንግዲህ እንዲህ አይነት የሚያስቡ ኤርትራውያን ነበሩ በብዛት። አሁን ኤርትራ የተባሉት ማለት ነው። ኤርትራ አካባቢ የመጡ ሀጂዎች በብዛት አሉ። በሌሎች የትራንስፖርት ዘርፍ የተሰማሩ እነ ጎናፍር፣ እነ ሰታዬ፣ እነ ሰሜናዊ ያሉ ነበሩ። ሌሎች የትራንስፖርት እንትኖች እዛ ውስጥ ሁሉ ሰር የነበራቸው ወይም ባለቤትነት የነበራቸው ሰዎች ሁሉ የነበሩበት እነ ሀጂ ጎናፍር ምናምን የሚባሉ ሰዎች አሉ። እነሱ የሚያስተባብሩት እና የሚገርሙ የሚገርሙ ታዋቂ በጣም ጎበዝ የንግድ ሰዎች የነበሩበት ከተማ ስለነበረ በኋላ በግልም ሁሉ በግልም ሁሉ የራሳቸው ሶስት አራት አውቶቡስ ሁሉ የነበራቸው ማን የሚባሉ አይነት ሰዎች የነበሩበት ከተማ ስለነበረ ትራንስፖርት በቃ ወሎ ላይ እንዴት ስንት ሰዓት ገባ አውቶቡስ ተብሎ እስቅድምድም እስኪጀመር ድረስ የነበረበት ዘመን ነበር። ማን ነገሮች ሁሉ የነበሩበት ነው። እንግዲህ የተጀመረው ወሎ ላይ ነው ማለት ይቻላል። በሌሎቹ ጉዳዮች ላይ ምን ብዬ ልንገርህ። እንግዲህ የጭነት ማመላለስ ስራ ላይ ማዕተው በጣም ቁጥራቸው በርካታ የሆኑ ሰዎች ታጥቋል። በጣም ብዙ ብዙ ሶስት አራት አምስት ዛን ጊዜ በጣም ትልቅ የሚባል የትራንስፖርት መኪኖች ነበሯቸው፣ የጭነት መኪኖች ነበሯቸው፣ እስከ አስመራ ድረስ የሚጭኑ የኔ ለምሳሌ አማች የሆኑት አሁን የባለቤት አባት የነበሩት ከበደ አበጋዝ ይባላሉ። ትልቅ ሆቴል የነበራቸው በትራንስፖርቱ ውስጥ ተሳትፎ ከነደ በኋላ ላይ የነበረ ሌላ አንድ ሞዴል አለ። የሱ ባለቤት የነበሩ ቤታቸውን ሲሰሩ ቀይ ጡብ እና አስፈላጊውን ነገር ከአስመራ ነበር የሚች። ቤቱ እቃ የመጣው ከአስመራ ነው። ጣሊያኖች የሰሩት እቃ ነው። የቡና ቤቱ መቀመጫ አሁን ድረስ አለ ሳይሰበር። የሚገርም ነገር በአርባ አምስት ዓመተ ምህረት የተገዛ ፍሪጅ አሁን ድረስ አለ በማስታወሻ የሚገርሙ ሰዎች የነበሩበት ከተማ ነው እና ይሄ በሸቀጥ ንግድ ተለያዩ ለከተማ የሚያስፈልጉትን ነገሮች በማቅረብ እና በመሳሰሉት እንግዲህ ከአረቦቹ ጀምሬ መናገር አልችልም። ጨርቁ ውስጥ ይሄ ረዲሜድ ልብስና ራንግለር እኔ ደረሸበታለሁ። እንግዲህ ራንግለር የአሜሪካን ራንግለር አስራስድስት ብር ሲሸጥ እኔ እንግዲህ በእድሜ በጣነት አይቻለ ትልልቅ ሱቆች ነው የሚባለው። እንደ በዛን ጊዜ ያው በአረብኛው ሱቅ ስለሚባል ሱቅ እንለዋለን። እንደ አሁኑ እንደ አሜሪካ ነው ሞል አይነት የሚመስል አይነት ነገር የነበራቸው ሰዎች ነበሩ። ነጮች የሚገዙበት ሾፒንግ እንትናቸው በጣም ትልልቅ የምግብ አይተም ያለው ሌሎች ነገሮች አብረው የሚሸጡበት የመኝታ እቃዎች ያሉበት፣ የመሳሰሉት ሁሉ የሚያቀርቡ ሰዎች እንደነበሩ ነው እና እኔ እንዴት ብዬ ላስረዳ። እንግዲህ ደሴ ሞዴል ነው። ለብዙ ነገር ሞዴል ነው። ቦታ አቀማመጥን ግምት ውስጥ አስገብተህ በአሰብ እና በአስመራ ምጽዋ መካከል ያለ እንደመሆኑ መጠን ትልልቅ ትልልቅ ስራዎችንና ፈጠራዎችን ሲሰሩ የነበሩ ነጋዴዎች የነበሩባት ናት ብዬ እንደው እንደ፣ ባጭር ብናገር የሚሻል አይመስልም። ደሴ ከተማ ስያሜ እዛው ላይ ያስፍረዋል። በጽሁፉ ላይ ሶስት አይነት የተለያዩ ለስያሜው አስባብ የሆኑ ሰዎች አባባሎች ተጠቅሰዋል። ከታሪክ አኳያ በከተማይቷ ታሪክ ሰነድ ውስጥ ይህ ነው ተብሎ የተቋጨ ነገር አለ? መደምደማ ላይ የተደረሰ ባጼ ቴዎድሮስ ወይስ ባጼ ዮሐንስ የትኛው ነው? ባጼ ቴዎድሮስ በእርግጥ ሶስት የተለያዩ አይነት አባባሎች ናቸው ለስያሜው ምክንያት የሆኑት። የእርሶ ጥናት ይቱ ላይ ነው የሚያርፈው ሙከራ ያደርገዋል። ያቺ አይጠየፍ የምትባል ቦታ አሁን ያለችው አይጠየፍ በሚባለው ስም የሚታወቀው የዶሜ በተራራ የምንላት እሷ ቦታ በጣም አስፈላጊ ናት። የሚገርምህ ሰሞኑን ደሴ የያዙትን ሰዎች ሬቤሎቹ አሁን ቢሮቸውን እዛን ያደረጉ ምን ያህል ስትራቴጂክ እንደሆነ ፊት ተጫውተነዋል፣ እና መድገሙ አስፈላጊ አይደለም። እና የመጣው ሰው እዛች ላይ አረፍ ማለት የተለመደ ነው። በብዙ አካባቢ ያሳያል። ወረማን የማገራደ ወደታች ማየት ይቻላል። በዚህ ወደ አውሳ ማየት ይችላል። በዚህ ወደ አምባሰል ማየት ይቻላል። ሌሎችን አካባቢ መቃኘት ይቻላል። ቦታውን ደስ የሚል መሆን ከመግለጽ ውጭ እኔ ምናልባት እንደው ስሙ በደንብ ወደዚህ ደረጃ ላይ ይመጣል ብዬ ወይም የመጀመሪያውን ኢኒሺዬቲቭ ወስደው ይሄ ቦታ በጣም ደስ ይላል እንደዚህ ከምንም ጋር ይሁኑ የተያዘው መቼም ሚዝስ እነዚህ ነገሮች እነዚህ ለጀንደሪ የሆኑ እንትኖችን እንትን ማድረግ አንችልም። ሰብስታንሽት ማድረግ ይከብዳል፣ ግን ጥቅም አላቸው ወደ መነሻነት ያገለግላሉ እና ከመጀመሪያው ያለው ሰው ብዬ የገመትኩት እና የሚመስል ብዬ የተቀበልኩት የአጤ ቴድሮስ አባባል ነው ይመስለኛል። ከአጤ ቴድሮስ በኋላ ያው እንግዲህ እንትኑ ሞዲፋይ ይደረጋል። ያው የምታውቀው ነገር አለ እንደዚህ። ያው ታሪክ ደረጃ የሚነገሩ ነገሮች ሁልጊዜም በየራሳቸው የሆነ ጥጥልጥል እና እንትን ይዘው ይመጣሉ። እንዲህ ሊከድዶ ነው ደፊኒቲቭ ሊ እንደዚያ ይሄን ነው ጊዜ ነው ብሎ ተናገረ የሚያስቀመጠ ሰው የለም። እኛው የምንጽፈውን ነው ሌሎቹ ማንስቶ የሚጽፉት ግን እንበኔ ግምት አጤ ህብረት ዘመን እና ምንልስ ብዙ ጊዜ ስለነበረው ደሆሎ እሳቸው ምናልባት የሰጡት ስም ለደሴነት መነሻ ምክንያት ሳይሆን አይቀርም። እንደገደምታ ነው። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ይህም በጣም አመሰግናለሁ። አጥፋሳን ስለጋበት ላይ